ትንቢተ ኢሳይያስ ምዕራፍ 29። ዳዊት ለሰፈረበት ከተማ ለአርኤል ወዮላት! ዓመት በዓመት ላይ ጨምሩ፣ በዓላትም ይመለሱ። አርኤልንም አስጨንቃለሁ፣ ልቅሶና ዋይታም ይሆንባታል፣ እንደ አርኤልም ትሆንልኛለች። በዙሪያሽም እሰፍራለሁ፣ በቅጥርም ከብቤ አስጨንቅሻለሁ፣ አምባም በላይሽ አቆማለሁ ትዋረጂማለሽ። በመሬትም ላይ ሆነሽ ትናገሪያለሽ፣ ቃልሽም ዝቅ ብሎ ከአፈር ይወጣል፣ ድምፅሽም ከመሬት እንደሚወጣ እንደ መናፍስት ጠሪ ድምፅ ይሆናል፣ ቃልሽም ከአፈር ወጥቶ ይጮኻል። ነገር ግን የጠላቶችሽ ብዛት እንደ ደቀቀ ትቢያ፣ የጨካኞችም ብዛት እንደሚያልፍ ገለባ ይሆናል። ድንገትም ፈጥኖ የሠራዊት ጌታ እግዚአብሔር በነጐድጓድ በምድርም መናወጥ በታላቅም ድምፅ በአውሎ ነፋስም በወጨፎም በምትበላም በእሳት ነበልባል ይጐበኛታል። በአርኤል ላይ የሚዋጉ እርሷንና ምሽጓንም የሚወጉ የሚያስጨንቋትም የአሕዛብ ሁሉ ብዛት እንደ ሕልምና እንደ ሌሊት ራእይ ይሆናል። ተርቦም እንደሚያልም ሰው ይሆናል፤ በሕልሙም እነሆ ይበላል፣ ነገር ግን ይነቃል፣ ሰውነቱም ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል፤ በሕልሙም እነሆ ይጠጣል ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱም አምሮት አለው። እንዲሁ የጽዮንን ተራራ የሚወጉ የአሕዛብ ሁሉ ብዛት ይሆናል። ተደነቁ፣ ደንግጡም፣ ተጨፈኑም፣ እውሮችም ሁኑ። በወይን ጠጅ አይሁን እንጂ ሰከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገደገዱ። እግዚአብሔር የእንቅልፍ መንፈስ አፍሶባችኋል ዐይኖቻችሁን ነቢያትንም ጨፍኖባችኋል፣ ራሶቻችሁን ባለ ራእዮችን ሸፍኖባችኋል። ራእዩም ሁሉ እንደ ታተመ መጽሐፍ ቃል ሆኖባችኋል። ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሞአልና አልችልም ይላቸዋል። ደግሞም መጽሐፉን ማንበብን ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛል፣ ልቡ ግን ከእኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና፣ ስለዚህ እንሆ ድንቅን ነገር በዚህ ሕዝብ መካከል ድንቅን ነገርን ታምራትንም እንደ ገና አደርጋለሁ። የጥበበኞችም ጥበብ ትጠፋለች፣ የአስተዋዮችም ማስተዋል ትሰወራለች። ምክራቸውን ጥልቅ አድርገው ከእግዚአብሔር ለሚሰውሩ ሥራቸውንም በጨለማ ውስጥ አድርገው ማን ያየናል? ወይስ ማን ያውቀናል ለሚሉ ወዮላቸው። ይህ የእናንተ ጠማማነት ነው። እንደ ሸክላ ሠሪ ጭቃ የምትቈጠሩ አይደላችሁምን? በውኑ ሥራ ሠሪውን አልሠራኸኝም ይለዋልን? ወይስ የተደረገው አድራጊውን አታስተውልም ይለዋልን? ሊባኖስ እንደ ፍሬያማ እርሻ ሊለወጥ ፍሬያማውም እርሻ እንደ ዱር ሊቈጠር ጥቂት ዘመን የቀረ አይደለምን? በዚያም ቀን ደንቆሮች የመጽሐፉን ቃል ይሰማሉ፣ የዕውሮችም ዓይኖች ከጭጋግና ከጨለማ ተለይተው ያያሉ። የዋሃን ደስታቸውን በእግዚአብሔር ያበዛሉ፣ በሰዎች መካከል ያሉ ችግረኞችም ሐሴትን በእስራኤል ቅዱስ ያደርጋሉ። ጨካኙ ሰው አልቋልና፣ ፌዘኛውም ጠፍቶአልና፣ ለኃጢአትም የደፈጡ ሁሉ ይቈረጣሉና እነዚህም ሰውን በነገር በደለኛ የሚያደርጉ በበርም ለሚገሠጸው አሸክላ የሚያኖሩ ጻድቁንም በከንቱ ነገር የሚያስቱ ናቸው። ስለዚህ አብርሃምን የተቤዠ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል፦ ያዕቆብ አሁን አያፍርም ፊቱም አሁን አይለወጥም። ነገር ግን የእጄን ሥራ ልጆቹን በመካከሉ ባያቸው ጊዜ ስሜን ይቀድሳሉ የያዕቆብንም ቅዱስ ይቀድሳሉ የእስራኤልንም አምላክ ይፈራሉ። በመንፈስም የሳቱ ማስተዋልን ያውቃሉ። የሚያጕረመርሙም ትምህርትን ይቀበላሉ።